ጠቅላይ ሚኒስተር ኃይለማርያም ደሳለኝ ተሿሚዎቹን በምክር ቤት አቅርበው ከማጸደቃቸው በፊት እንደተናገሩት ለሹመቱ ዋና መመዘኛ ያደረጉት ውጤታማነት፣ ለሕዝብ ቀልጣፋ አገልግሎት መስጠት መቻል፣ እንደዚሁም ፖሊሲና ስትራቴጂ የማስፈጸም ብቃትን ነው። የተቃዋሚ ፓርቲ አመራሮች ግን ሹመቱ የኢትዮጵያን ችግርና የወቅቱን የፖለቲካ ቀውስ አይፈታም ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር የሆኑት ዶክተር መረራ ጉዲና ህዝብ እየጠየቀ ያለው የፖሊሲና መሰረታዊ ለውጥ እንጂ የግለሰቦች ሹምሽር አይደለም ይላሉ። እኔ ምንድነው የአማራ ተረት የሚባለው አለ ጉልቻን ብላውጡ በጣጣ ፍት ነው የሚባለው እና እንደዚያ ይመስላል። ምክንያቱም ህዝብ እየጠየቀ ያለው በራሱ ደም እየጠየቀ ያለው መሰረታዊ ለውጥ ነው፣ የፖሊሲ ለውጥ ነው፣ ጠቃላይ የአሰራር የአመራር ለውጥ ነው እና እነሱ እዛው ኢህአዴግን የቀባቡ ለማለፍ የሚደረግ ሙከራ ይመስላል። ከዛ ውጭ ያለፈ ለህዝቡ ይዘው የመጣው ትርጉም ያለው መሰረታዊ ለውጥን የሚያመለክት ምንም ነገር የለውም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በበኩላቸው ገዢው ፓርቲ አዲስ ካቢኔ መስርቻለው ባለባንድ ዓመት ውስጥ ሀያ አንድ ሚኒስትሮችን መለወጡ መጀመሪያውኑ ችግር እንዳለበት ያመለክታል ይላሉ። የችግሩ ምንጭ ምንድን ነው ሲባል ኢህአዴግ ከተፈጥሮ ከባህሪው ከድርጅታዊ ባህሪው አጠቃላይ ካመለካከቱ አሁን ደግሞ የፈጠሩት ነገር በሕግ እና በወረቀት የተጻፈ ነገር ውሎ አድሮ ህዝቡ መጠየቁ ስለማይቀር በዚህ በብሔረሰብ አስተዳደር የፈጠሩት ነገር እርስ በርስ የፈጠረው ሽኩቻ እና አጠቃላይ የኢትዮጵያ የኢኮኖሚና የፖለቲካ ጥያቄዎችን መመለስ ባለመቻሉ ሲስተሚክ የሆነ ችግር እንጂ ግለሰቦችን በማውጣት በማውረድ የሚሆን አይደለም። ዛሬ በድጋሚ በተዋቀረው ካቢኔ ውስጥ በተለያየ ዘርፍ የዶክተርነት ማዕረግ ያላቸው አስራ አራት ሚኒስትሮች እንደተካተቱ የተገለጸ ሲሆን ሁለት ፕሮፌሰሮችም ቦታ አግኝተዋል። ይህም ቢሆን የተቃዋሚ ፓርቲ አመራሮችን ቀልብ አልገዛም። የአዲስ አበባ ዩኒቨርሲቲ መምህር የነበሩት ዶክተር መረራ የዶክተርነት ማዕረግ ያላቸው ተሿሚዎች በአንድም ሆነ በሌላ መልኩ ገዥውን ፓርቲ ሲያገለግሉ የነበሩ እንደሆነ ይከራከራሉ እዚያው አካባቢ የሚሽከረከሩ ናቸው እንጂ በኢትዮጵያ የምሁር አምባ በነጻ ምሁር መሆናቸው መጣዝ አስተሳሰብ እንዳላቸው ለሕዝባቸው ለሀገራቸው ክብር ሲሰሩ ነበሩ የሚባሉ እዚያዎች እኔም ማቆ የለኛል። በመጀመሪያ ደረጃ ኢህአዴግ ለዛ የተዘጋጀ አይመስልም። ያው የኮስሜቲክ ለውጥ የሚባለው ሆነ ቀባብቶ ለማለፍ ነው። ሁለትም ደግሞ እነዚህ ኢህአዴግም ተጋብቶ መሰረታዊ ለውጥ ያመጣሉ ተብሎ ለራሴ መገመት ይጨንቀኛል ማለት ነው። የሰማያዊ ፓርቲው አቶ ይልቃል የቀደመው ካቢኔ ሲጸድቅ ማስተርስ ያላቸውና የተማሩ እየተባለ የትምህርትና የስራ ልምዳቸው ሲነገር እንደነበረ ያስታውሳሉ። የአሁኑ ሹመትም የተለየ ነገር የለውም ባይ ናቸው። መሰረታዊ የሆነ ለሊደርሽፕ የሚያስፈልገውን እውቀትና አዋቂዎችን ማክበል ጥሩ ነገር ነው፣ አንድ ነገር ነው። ነገር ግን ፖሊሲው ያው እስከሆነ ድረስ የኢህአዴግ የድርጅት መሰረታዊ ባህሪ ያው እስከሆነ ድረስ ያሉትን ችግሮች ሊፈታ አይችልም። እንዲፈቱ ካስፈለግም ትክክለኛው አማራጭ ብዙሀን ፓርቲ ዲሞክራሲ እንዲኖር፣ አማራጭ ሀሳቦች እንዲስተናገዱ፣ ነፃ ሚዲያ እንዲኖር፣ ነጻ ሲቪክ ማህበር እንዲኖር ስልጣን ወደ ህዝብ ሲቀርብ ተጠያቂነት ያለው መንግስት እና ሪስክን ወስዶ እስከ መውረድ ድረስ የሚያቆምና የሚያሾምና የሚሽር ማህበረሰብ እስካልመሰረትን ድረስ ግለሰቦችን በመቀያየር በሌላ መንገድ እኮ ኢህአዲግ ያለብኝ የማስፈጸም አቅም ችግር እንጂ በአመለካከትም ሆነ በፖሊሲ በስትራቴጂ ምንም አይነት ችግር የለንም እያለ ነው። እና እኛ ደግሞ የምንለው መሰረታዊ የሆነ ችግር በመረዳት የአመለካከት፣ የእይታና የፖለቲካ ቁርጠኝነት ችግር አለ ነው የምንለው። ያንን ደግሞ እንዳልከው የዩኒቨርስቲ ፕሮፌሰሮችን ወይም በአንድ የሙያ ባለቤት የሆኑ ሰዎችን በማስቀመጥና በማንሳት ችግሩ ሊፈታ አይችልም ባይነኝ። ሁለቱም የተቃዋሚ ፓርቲ አመራሮች ኢትዮጵያ ያለችበት ወቅታዊ ችግር የሚፈታው በሚኒስትሮች መለዋወጥ ሳይሆን በኢህአዴግ መሰረታዊና የፖሊሲ ለውጦች የሚመጣ ነው የሚል አቋም አላቸው። ነጻ ምርጫ ሁሉንም በኩልነት የሚያስተናግድና እውነተኛ መድበለ ፓርቲ ስርዓት እንዲኖር ካልተፈቀደ፣ እንደዚሁም እንደ ፍርድ ቤት እና መገናኛ ብዙኃን ያሉት ተቋማት ነጻ ሆነው እንዲንቀሳቀሱ እስካልተደረገ ድረስ ለውጥ አይመጣም ባይ ናቸው።